የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የመጀመሪያ የውጭ ጉብኝታቸውን ሰሞኑ እንዲያደርጉ እየተዘጋጁ ናቸው። ይህ የፕሬዚደንቱ የመጀመሪያ የውጭ ጉዞ የሚደረገው አብርሃማዊ የሚባሉት እምነቶች ተከታይ የሆኑ ሕዝቦች ምንጭና መቀመጫ ወደሆኑ የመካከለኛው ምሥራቅ ሀገሮች ነው። ትራምፕ በዚህ ለዘጠኝ ቀናት ይዘልቃል በተባለ የሳዑዲ አረቢያ ላይ የሚጀመር ጉብኝት የአካባቢውን ጉዳይ ከእርሳቸው ከቀደሙት ፕሬዚደንት ፍጹም የተለየ በተባለ አያያዝ ሊመሰርቱ ማሰባቸውን እንደሚጠቁም ተዘግቧል። የዋይት ሀውስ ሪፖርተራችን ፒተር ሃይን ላይን ያጠናቀረው ዘገባ አለ። ትዝታ በላቸው ታቀርበዋለች። የፕሬዝደንት ዶናልድ ትራምፕ የውጭ ጉዞ የመጀመሪያ ማረፊያ ሳውዲ አረቢያ መሆኗ ምናልባት የአሜሪካው ፕሬዝደንት በኢራን ላይ የተጠናከረ ጥምረትን ለመመስረት የሚያስችል የሱኒ ሙስሊሞች ወገናዊነትን ለመሸመት የታሰበ እንደሆነ የሚናገሩ አሉ። ትራምፕ ባለፈው ዓመት የምረጡኝ ዘመቻቸው ወቅት በሳውዲ አረቢያ ላይ ብርቱ ነቀፋና ውረፋን ሲያሰሙ ነበር የሚስተዋሉት በሌላ በኩል ደግሞ ከተመረጡ ሙስሊሞች ለተወሰነ ጊዜ ወደ ዩናይትድ ስቴትስ እንዳይገቡ እንደሚያደርጉ በአጋጣሚው ሲያነሷቸው የነበሩ ዛቻዎችና ከተመረጡ በኋላ ደግሞ አብዛኛ ዜጎች ሙስልም ከሆኑባቸው ስድስት ሀገሮች የሚነሱ መንገደኞች ወደ ዩናይትድ ስቴትስ እንዳይገቡ ያወጡት የጉዞ እገዳ ፕሬዝደንቱ ሙስልም ጠል ናቸው የሚል ክስና ወቀሳ አስነስቶባቸው ቆይቷል። ወጣም ወረደ አሁን ፕሬዚደንት ትራምፕ የዚህ ታሪካዊነት ያለው የመጀመሪያ ጉዟቸው የመጀመሪያ ማረፊያ ሪያድ ትሆን ዘንድ መርጠዋል፣ ወስነዋልም። ሳዑዲ አረቢያ በእስልምና ሃይማኖት እጅግ ቅዱሳን የሆኑ የሁለት ስፍራዎች መገኛ ነች። ጽንፈኝነትን ሽብርተኛነትንና ሁከትን ለመፋለም ከሙስሊም ወዳጆቻችን ጋር የትብብርና የመተጋገዝ ግንባታ አዲስ መሠረት የምንጥለውም እዚያው ነው። ይህ አካሄድ ለትራምፕ ያንን ራሳቸው በራሳቸው ላይ የፈጠሩትን ጸረ ሙስልም ገጽታ ለማስተካከል የሚችሉበት ጥሩ አጋጣሚ ይሆንላቸዋል። ፕሬዝደንት ትራምፕ በሪያድ ቆይታቸው በአመዛኙ የሱኒ ዘርፍ ተከታይ ከሆኑ ሀያ ሙስልም አገሮች ነገስታት፣ ኤሚሮችና ርዕሳነ ብሔር ጋር ይገናኛሉ። መልእክታቸው ግልጽ ነው። በአካባቢው እጅግ ጠበኛ ነው የሚሉትን የተሄራንን መንግስት ለመጋፈጥ ዩናይትድ ስቴትስ አብራቸው ትሰራለች። ሰላምን ለማጠናከር በሌላ በኩል ደግሞ በመላ ሙስሊም ዓለምና ከዚያም ባሻገር ብዙ መከራን ያደረሰ ቀውስና ሁከትን የሚያመርቱና የሚዘሩትን ከአይሲስ እስከ አልቃይዳ እስከ ኢራን እስከ አሳድ አገዛዝ ያሉትን ለመፋለም የሚያስችሉ ደፋርና አዳዲስ እርምጃዎችን እንዲወስዱ አረብና ሙስሊም አጋሮቻችንን ያበረታታሉ። ኸርበርት ማክማስተር የዩናይትድ ስቴትስ ብሔራዊ የደህንነት አማካሪ ናቸው ስለ ፕሬዝደንት ትራምፕ የመካከለኛው ምስራቅ ጉብኝት የተናገሩት። በሌላ በኩል ግን ፕሬዝደንት ትራምፕ እንደ ግብጹ ፕሬዝደንት አብዱል ፈታህ አልሲሲና እንደ ቱርኩ መሪ ሬሲብ ጣዩብ ኤርዶዋን የመሳሰሉ አምባገነኖችን እየተቀበሉ ያነጋግራሉ ሲሉ የሰብአዊ መብቶች ተሟጓቾች ሮሮ እያሰሙባቸው ነው። ይህ የትራምፕ አካሄድ በሰብአዊ መብቶች አያያዝ ላይ ብዙ ወቀሳ ከሚሰማባቸው ሱኒ መሪዎች ራሳቸውን ካራቁት ከቀድሞ ፕሬዝደንት ባራክ ኦባማ አካሄድ ፍጹም የተለየ እንደሆነ ታዛቢዎች እየተናገሩ ነው። ሚስተር ትራምፕ ከሪያድ ቆይታቸው በኋላ ወደ እስራኤልና ወደ ቫቲካን ይጓዛሉ። ሶስቱ ስፍራዎች በአንድ አምላክ የሚያምኑት የሶስቱ ሃይማኖቶች የአይሁድ፣ የክርስትናና የእስልምና ማዕከሎች ናቸው። ፕሬዚደንት ትራምፕ በዚሁ የውጭ ቆይታቸው ወቅት ብረስልስ ቤልጅክ ላይ በሚቀመጠው የሰሜን አትላንቲክ የጦር ትብብር ድርጅቱ ኔቶና በጣሊያኗ የሲቼሉ ተኦርሚና ከተማ በሚደረገው ጂ7 ወይም ቡድን ሰባት በሚባሉት በሰባቱ ባለጠጋ ሀገሮች ስብሰባዎች ላይ ይገኛሉ።